The Voice of America. የኮቪድ-19 ወረርሽኝ ደቡብ አፍሪካ ውስጥ መስፋፋት ከጀመረ አንስቶ እስካሁን ባለው ጊዜ እዚያ በስደተኝነት ይኖሩ የነበሩ ከአስር በላይ ኢትዮጵያውያን በበሽታው ምክንያት መሞታቸው ተነግሯል። ከማኅበረሰቡ መሪዎች አንዱን ያነጋገረው ገልሞ ዳዊት ዝርዝሩን ይዟል። አቶ ፋኖስ ሀይሌ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጸሐፊ፣ የኮሮና በሽታ በአገሩ ከተከሰተ ወዲህ በደቡብ አፍሪካ ነዋሪ የነበሩ ቢያንስ ከአስር በላይ ትውልድ ኢትዮጵያውያን በኮሮና በሽታ ህይወታቸው አልፈዋል ብለዋል። በደቡብ አፍሪካ ዘጠኝ ፕሮቬንሶች ወይም በእኛ ጠራር እንግዲህ ክልሎች አሉ። በተለያየ ፕሮቬንስ ላይ የእኛም ሰዎች እንግዲህ በበሽታው የተጠቁበት ሁኔታ ነው ያለው። በግምት ከአስር የማንሱ ኢትዮጵያን በበሽታው ተጠቅቶ ህይወታቸው ያለፈበት ሁኔታ ነው ያለው። ያው አስክሬናቸውን ወደ አገር ቤት ለመሸኛት አይፈቀድም። ይሄ እንግዲህ ያለም አቀፍ ህግ ነው። አንድ ሰው የኮቪድ ታማሚ ሆነው በዛ ሀገር ከሞታው እዛ ሀገር ነው የሚቀበረው። እና አንዳንድ እንግዲህ ባሉበት ሙኒሲፓሊቲዎች የቀብር አቅጣጫዎችን እንድናሳይ እኛ ጋር ነው የሚደውሉት ና ከአስር የማንሱ ኢትዮጵያውያን እንግዲህ እዚህ ሀገር እንግዲህ ሕይወታቸው አልፎ እዚህ ወደ ደቡብ አፍሪካ ነው የተቀበሩት፣ ጆሃንስበርግ፣ እንዲሁም ሊምፖፖ፣ ፑማላንጋ እናም ዌስተርን ኬፕ ወደ ኬፕታውን ማለት ነው። በእነዚህ ኤሪያዎች ላይ እንግዲህ ወገኖቻችንን ያጠንበት ሁኔታ ነው ያለው አቶ ፋኖስ። በአሁኑ ወቅት በሽታው በደቡብ አፍሪካ በሰፊው መስፋፋቱ በሀገሩ የሚኖሩ ትውልድ ኢትዮጵያውያንን አዝጊ ሁኔታ ላይ ጥሏቸዋል ብለዋል። የደቡብ አፍሪካ መንግስት በሽታው መስፋፋቱን ተከትሎ እርምጃዎችን ወስደዋል። በሀገሩ ያሉ ትውልድ ኢትዮጵያውያን ወረሽኙን ተከትሎ የተወሰደው እርምጃ ህይወታቸውን ማናጋቱን ይናገራሉ። መለስ ጎጃም በጆሃንስበርግ ከተማ አቅራቢያ የሚኖር ትውልድ ኢትዮጵያዊ ነው። የአንድ ልጅ አባት መለስ ባለው ትንሽዬ የፍጆታ እቃ መሸጫ ሱቅ ቤተሰቡን ማስተዳደር እየከበደው እንደመጣ ይናገራል። ገቢያ የለም ና የምናገኘው ገ ባለቤትም ሰው ቤት ነበረ ቡና ፍልተ ያው እንትን የምችለው እዛ ሁኔታ ያው ይሄ በሽታ ከገባ ወዲህ ስራም ይሄን አይልም ነው። በተለይ አሁን ባለሽዳር ሆነው ቤተሰብ ላለው ሰው በጣም ከባድ ነው። የቤት ኪራይ ያስቸግራል። ድሮ የሚሸጡ እቃዎች ብዙ ነገሮች አሉ እዚህ ሀገር አሁን ሰዎች የዚህ ሀገር ዜጋ የሚጠቀሙ ነገሮች እንትን አሉ እነዛን አሁን አንሸጥም። በሽታም ስላለ ተከልክለዋል። በዛ ሁኔታ ሱቅ የሚሰራ ሰው በጣም ደካማ ነው። አሁን ሶስት ሺህ የሚሰራ ሰው አንድ ሺህ የሚሰራ ነው በአሁኑ ጊዜ። አሁን ዜጋ ነው በብዛት እየሞተ ያለው። ለወደፊት እንግዲህ ምን አይነት ጥንቃቄ ይኖራል? እንግዲህ እኛ አሁን ለወደፊት ሰው እንዴት ሆኖ ይኖራል የሚባለው ነገር በጣም ከባድ ነው፣ አስቸጋሪ። በዚህ ከቀጠለ በሽታ ካልቆመ ቆመ እንግዲህ ያው ሰው ይታመማል። ግማሹ እየዳነ ግማሹ እየሞተ ነው ያለው። ጋዲሳ ገመችው በደቡብ አፍሪካ ለስምንት ዓመታት ኖረዋል። በጉልበት ስራ እንደሚተዳደር የገለጸው ጋዲሳ የኮሮና ቫይረስ ከተከሰተ ወዲህ ስራ በመጥፋቱ ለችግር መዳረጉን ይናገራል። የዚህ በሽታ መከሰት በሀገሩ በስደተኝነት የምንኖር ሰዎችን በኢኮኖሚ ረገድ በጣም ነው የጎዳል። ምክንያቱም የሀገሩ ዜጎችን የሚረዳው የደቡብ አፍሪካ መንግስት ነው ትውልድ ኢትዮጵያውያን ስደተኞች ወይም የሌላ ሀገር ዜጎች ተወላጆችን የሚረዳ አካል የለም። ስለዚህ ክፉኛ ትጉርተን ያለ ነው። ወደ ሀገራችን እንዳንመለስ ድንበር ዝግ ነው። ዛሬ እንጂ ነገ ምን እንደሚገጥመን አናውቅም፣ ይላል ጋዲሳ። ጋዲሳ ስራ የተቋረጠባቸው ኢትዮጵያውያን መንገድ ላይ የወጡ እንዳሉ ጭምር ገልጸው እሱም በጓደኛው ቤት በጊዜያዊነት ተጠልለው እንዳለ ተናግረዋል። ጋዲሳ እንዲሁም ሌሎች ያነጋገርናቸው ደቡብ አፍሪካ ነዋሪ ትውልድ ኢትዮጵያውያን ለብዙዎች ሰብአዊ ድጋፍ እንደሚያስፈልጋቸው ገልጸው፣ ነገር ግን ስደተኞችን ያገዘ አካል እስካሁን አለመኖሩን ጠቁመዋል። በደቡብ አፍሪካ የትውልድ ኢትዮጵያ ለአሜሪካ ድምጽ ገልጾ ዳዊት ከናይሮቢ